ዘጋቢያችን ሄዘር መርዶክ ዛሬ ከሰዓት በኋላ አክሱም ከተማ ገብታለች። በስልክ ሳገኘትም መንገዱ እንዴት ነበር ስል ጠይቄያታለሁ። ትንሽ ውጥረት አለ። በመንገድ ላይ አንድ ወይም ሁለት ቦታዎች ብቻ ነው ኢንተርኔት ያለው። ብዙ ወታደሮችም አይተናል። ነገር ግን ምንም አይነት ጦርነት የለም። እዚህ አክሱም ውስጥ ያገኘናቸው ሰዎችም ባለፉት ጥቂት ቀናት ውስጥ ሰዎች የንግድ ቤቶችን መክፈትና በነጻነት መንቀሳቀስ እንደጀመሩ ነግረውናል። አክሱም ከተማ ውስጥ እንደደረሰች በቀጥታ ወደ ገበያ ቦታዎች ማምራቷን የገለጸችልኝ ሲሆን በከተማ ውስጥ መደበኛ እንቅስቃሴ እየተካሄደ እንደሆነ ማስተዋሏን ገልጻ በኋላም ወደ ሆስፒታሎች በማምራት ህሙማንን መጎብኘቷን ነግራኛለች። ሆስፒታሎች ውስጥም ጦርነቱ ከሚካሄድባቸው የገጠር ከተሞች የመጡ ቁስለኞችን እያስተናገዱ መሆኑንም ማየቷን ትገልጻለች። ከሰዓታችን ወደ ሆስፒታል በማቅናት ከከተማ ውጪ በነበረ የቦምብ ጥቃት ምክንያት ቆስለው የመጡ ህሙማንን ስናነጋግር ነበር። አንድ በጣም የሚገርምና ዛሬ ያየነው ነገር ቢኖር የፍልሰቱ ጉዳይ ነው። በጦርነቱ መጀመሪያ ላይ የተፈናቀሉ ሰዎችና ቤተሰቦች ከከተሞች ወደ መንደሮች ነበር የሚሄዱት። አሁን ግን ነገሮች ተገለባብጠዋል። አሁን በገጠር መንደሮች የሚኖሩ ሰዎች ናቸው ወደ ከተማ እየፈለሱ ያሉት። በመሳሪያና በቦምብ ጥቃት የተጎዱ ሰዎች ከገጠሮች መምጣታቸው ይህንን ያረጋግጥልናል። ሌላው ሰዎች የነገሩን ነገር ስደተኞችና ተፈናቃዮች ወደ ከተማ የሚመጡት ዘግይተው መሆኑን ነው። ሄዘር ያነጋገረችውን የሆስፒታል ዳይሬክተርን ጠቅሳ በጦርነቱ የተነሳ ነፍሰ ጡር እናቶች በቶሎ ወደ ሕክምና ማዕከል ባለመድረሳቸው የእናቶች ሞት በእጥፍ መጨመሩን መረዳቷን ትገልጻለች። የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ህሙማን በቶሎ ወደ ህክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የህክምና አቅርቦት የላቸውም። ሰዎችም የሚኖሩበት አካባቢ ምንም አይነት የጤና ድጋፍ አያገኙም። ለምሳሌ የእናቶች ሞት በጥፍ ጨምሯል። እነዚህ የተተኮሱባቸው አሊያም የቦምብ ጥቃት የደረሰባቸው አይደሉም። የሕክምና እርዳታና የሆስፒታል ተደራሽነት ስለሌለ የእናቶች ሞት በእጥፍ ጨምሯል። እንደምታውቂው የምግብ አቅርቦት ችግር አለ። በተመሳሳይ የመሰረታዊ የምግብ ዋጋም በእጥፍ አድጓል። ሌላው በከተማ ውስጥ የሰማችሁ ነገር ቢኖር ከተማዋ ከፍተኛ የሆነ ዝርፊያ ማስተናገዷን ሲሆን ሆስፒታሉም ከአንድም ሁለት ጊዜ ከፍተኛ የሆነ ዝርፊያ እንደደረሰበት ገልጻልኛለች። ሆስፒታሉም ሁለት ጊዜ መድኃኒቶቹ በሙሉ እስኪያልቁ ድረስ ተዘርፏል ብለውኛል። የመጨረሻው ዝርፊያ ከጥቂት ወራት በፊት የተፈጸመ ቢሆንም እስካሁን ድረስ መድኃኒቶችን ማሟላት አልቻሉም። ሄዘርን እነዚህን ዝርፊያዎች ማን ነው የሚፈጽመው ስል ጠይቄያት ነበር። አብዛኞቹ ዝርፊያዎች የተፈጸሙት ምስክር በሌለበት ነው። የሚፈጸሙት ሰዎች ከቤታቸው በራቁበት ጊዜ ነው። የኢትዮጵያ ኃይሎች ከማዕከላዊ መንግሥት ሲመጡ መጀመሪያ ላይ በትግራይ ተወላጆች ላይ ወንጀሎችን ፈጽመዋል ተብለው ተከሰው ነበር። አሁን ግን የኢትዮጵያ መከላከያ ኃይሎች ምንም ጉዳት የማያደርሱና የማያሰጉ ናቸው ሲሉ ይገልጻሉ። ነገር ግን ሰዎች አሁንም ድረስ በኤርትራ ሰራዊቶች የተነሳ ስጋት አላቸው። ሄዘር፣ ከዚህ በተጨማሪም ሰኞ ዕለት ባደረግነው ውይይት ላይ በሀውዜን ስለተመለከተቻቸው ሁለት መቶ ሰዎች የተቀበሩባቸው ሀያ የወል መቃብሮች ዙሪያ የአይን እማኞችን አነጋግራ የቪዲዮ ዘገባ ያጠናቀረች ሲሆን በአካባቢው የምትገኝ ለታይ ግርማ የተባለች ሴትን አነጋግራለች። አስክሬኖቹን ወደ ቤተ ክርስቲያን የሚወስድልን የሚያግዘን ሰው አጥተን ለሰባትና ለስምንት ቀናት በጎዳና ላይ ከቆዩ በኋላ ጥቂት ሆነን ቀበር ናቸው። በጣም ይሸታሉ፣ በስብሰው ትል ወጥቶባቸው ነበር ያለች ሲሆን ከዚህ በተጨማሪም ለትታይ በከተማዋ በነበረው የቦምብ ጥቃት የተነሳ ሕጻናትም መሞታቸውን ትናገራለች። ዘር የሀውዜን ነዋሪዎች ከዚህ በኋላ የባሰ ይመጣል ብለው እንደማይፈሩም ነግረውኛል ስትል ዘግባለች።